የሐጫሉ ሁንዴሳ የሙዚቃ ሽልማት ሰኔ 22 2014 ዓ ም ለመጀመሪያ ጊዜ እንደሚካሄድ የሐጫሉ ሁንዴሳ ፋውንዴሽን አስታወቀ። ይህ ስነ ስርዓት የአፋን ኦሮሞ ሙዚቃዎችን በአስር ዘርፍ አወዳድሮ ይሸልማል ሲሉ የፋውንዴሽኑ ቦርድ ሰብሳቢና የአርቲስት ሐጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሰው ገልጸዋል። ፀሐይ ዳምጠው ተከታዩ ልካለች። ሐጫሉ ሁንዴሳ ፋውንዴሽን ከተቋቋመ አንድ አመት ሆኖታል ያሉት የፋውንዴሽኑ የቦርድ ሰብሳቢ በአንድ አመት ቆይታውም የሙዚቃ ሽልማት ስራ አከናውኗል ሲሉ ገልጸዋል። በዚህ መሰረትም ሰኔ ሀያ ሁለት ቀን ሁለት ሺ አስራ አራት ዓመተ ምህረት የአጫሉ ሁንዴሳ የሙዚቃ ሽልማት ለማከናወን ቅድመ ዝግጅት አጠናቋል ያሉት ወይዘሮ ፋንቱ ደምሰው የሽልማቱን መስፈርትና ሂደቱን አብራርተዋል። ያደረግነው የኦሮምኛ ሙዚቃ ብቻ ነው ወደፊት ወደ አፍሪካ ዋን ለማሳደግ ህልመዋለን። ፋውንዴሽኑ ሽልማቱን በአፋን ኦሮሞ ሙዚቃዎች ይጀምር እንጂ በአፍሪካ ደረጃ ለማካሄድ አላማ አለው ሲሉ ወይዘሮ ፋንቶ አክለዋል። ያጫሉ ሁንዴሳ ፋውንዴሽን የአርቲስቱን ህልም እውን የማድረግና ሌጋሲውን የማስቀጠል አላማ አንግቧል ያሉት የቦርድ ሰብሳቢዋ አላማው አቅመ ደካማዎችን መርዳት፣ ወጣት አርቲስቶችን ማፍራት፣ ሁለገብ ማህበራዊና ኢኮኖሚያዊ ጉዳዮች ላይ መስራት ነው ሲሉ ገልጸዋል። ያጫሉ ሁንዴሳ የሙዚቃ ሽልማት በየዓመቱ አርቲስቱ የተገደለበት ቀን ሰኔ ሀያ ሁለት እንደሚከናወንም ከአዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ